ኢኮኖሚው አለ አብይ አህመድ የኢህአዴግን ሊቀመንበርነት የኢትዮጵያን ጠቅላይ ሚኒስትርነት ሲሾሙ አገሪቱ ቋፍ ላይ ነበረች። አምና በዚህ ጊዜ የሀገሪቱ ቀጣይነት ልጡ የተራሰ ጎድጓዱም የተማሰ ይመስል ነበር። በእርግጥ ወቅቱ የውጥንቅጥ ነበር። በተለያዩ የአገሪቱ ክፍሎች የታዩ ግጭቶች በርካቶችን ለሞት፣ ለአካል ጉዳትና እስር የዳረጉ የተቃውሞ ሰልፎች ኢትዮጵያ እንጠዋታል። የኢትዮጵያ የፖለቲካ ትኩሳትና አለመረጋጋት የውጭ ባለውረቶችን አሸሽቷል። ኢትዮጵያም መድኃኒት እንኳ የምትሸምትበት የውጭ ምንዛሬ እስከ ማጣት ያደረሰ ቀውስ ፊት ቆማ ነበር። አብይ ስልጣን ሲይዙ ከጥቂት ዓመታት በፊት ፈጣን እየተባለ የተሞካሸው የኢትዮጵያ ምጣኔ ሀብት ቅርቃር ውስጥ ገብቷል። ጠቅላይ ሚኒስትሩ ለአንገብጋቢ ፖለቲካዊ ጉዳዮች መፍትሄ ከመፈለግ ባሻገር ለምጣኔ ሀብቱ ምን አደረጉ? የምጣኔ ሀብት ባለሙያውና በአማካሪነት የሚያገለግሉት አቶ ጌታቸው አስፋው በመፍትሄ ፍለጋቸው ጠቅላይ ሚኒስትሩ በፖለቲካዊ ጉዳዮች ላይ ማተኩራቸውን ይናገራሉ። ኢኮኖሚው ላይ ተንቀሳቅሰዋል እንኳን ተብሎ ቢነገር በውጭ ምንዛሪ በጣም ጥረት ሀገሪቱ ስለገጠማት ውጭ ምንዛሪ መጠባበቂያ ተቀማጭ ሀገሪቱን ለመሙላት ተሯሩጠው ወደ አረብ ሀገርም አሜሪካም አውሮፓም ሄደው ግድር የማግኘት አቅሟም አታ ስለነበረ ሀገሪቱ ከዚህም ከዛም ብለው የውጭ ምንዛሪ አምጥቼ ያለው ብሎ በዛ እንግዲህ ሀገሪቱ ለኢምፖርት የሚሆናትን ያህል የውጭ ምንዛሪ ለዚህ አመት አግኝታለች። ወደፊት ግን ውሳኔ ያሰጋናል የሚል የብሔራዊ ባንክ ገዢውም ሰሞኑን ለፓርላማ ባቀረቡት ሪፖርታቸው ገልጸዋል። ስለዚህ ጠቅላይ ሚኒስትሩ በውጭ ምንዛሪ ግኝት ዙሪያ ተሯሩጠዋል። ሀገሪቱን ወጥሮ የያዛት ሁኔታና ዋጋ ንረትን በተመለከተ ግን ምንም የተወሰደ እርምጃም የለም፣ ለውጥም የለም። እንደውም ዋጋ ዋጋ ንረትም ተባብሶ ቀጥሏል። የስራት ሁኔታም ተባብሶ ቀጥሏል። ከዚህ ሌላ እንግዲህ ጠቅላይ ሚኒስትሩ ጣን ከመጡ በኋላ ወሰዱት ምኝን አራት አምስት የሚሆኑ የመንግስት ተቋማት ፕራይቬታይዝ ለማድረግ አንዳንድ ዝግጅቶች እየተደረጉ መሆናቸውን የሚገልጽ ነው። ይሁን እንግዲህ ገና በእንጥልጥል ላይ ያለ ጥናት እየተደረገበት ያለ ጉዳይ እንጂ ተግባራዊ የተደረገ ነገር እስካሁን የለም። በተረፈ ባለሙያዎች ጭምር ጠቅላይ ሚኒስትሩ ስልጣን ከመጡ በኋላ ለኢኮኖሚክ ሪፎርም ያሳየት እንትን አናሳ ነው ብለን በመገም ነው። አቶ ጌታቸው እንዳሉት አገሪቷን ሰቅዞ ለያዛት የውጭ ምንዛሬ ጥረት መፍትሄ መሻት ከአብይ ቀዳሚ የቤት ስራዎች አንዱ አንዱ የነበረ ይመስላል። በትናንትናው ዕለት እንኳ ኢትዮጵያ በሰባት ወራት 13 ቢሊዮን ዶላር በልዩ ልዩ መንገዶች ማግኘቷን ጠቅላይ ሚኒስትር አብይ አህመድ ሲናገሩ በኩራት ነበር። ባለፉት ሰባት ወራት ብቻ ወደ ኢትዮጵያ በኢንቨስትመንት፣ በብድር፣ በእርዳታ፣ በሬሚታንስ እና በሰርቪስ 13 ቢሊዮን ዶላር ማምጣት ችለናል። ውድ ኢትዮጵያውያን እንድትገነዘቡ የምፈልገው ላለፉት መቶ ዓመታት በሰባት ወር 13 ቢሊዮን ኢትዮጵያ አምጥታ አጣቅም። ይህን ማድረግ ባንችል ኖሮ የነበርንበት አዘግት በቀላሉ መሻገር የምንችለው አልነበረም። በርካታ ኤልሲዎች ተከፍተው የግሉ ሴክተር ከውጭ ሊያስገባ የሚፈልጋቸውን እቃዎች በወረፋ ምክንያት የነበረበትን ተግዳሮት ለመፍታት ስምንት ቢሊየን ዳላር ገደማ ለግል ሴክተር በዚህ ሰባት ወር ያወጣን መሆኑን በኩራት ልገልጽላችሁ ወዳለሁ። የመዋለ ንዋይና ፐብሊክ ፖሊሲ አማካሪው አቶ ጌታቸው ተክለማርያም ጊዜው የርብርብ መሆኑን ታዝበዋል። የአገሪቱ ምጣኔ ሀብት ከገባበት ቀውስ በእርግጥ ገና አላገገመም የሚሉት አቶ ጌታቸው ከዚህ ቀደም ገጥመው የማያውቁ ፈተናዎች እንዳሉበትም ይናገራሉ። ዘርፉ በውጭ እርዳታ እንደ ለጋሾች በኩልም በሌሎችም ድጋፍ በሚያደርጉ አካላትም ላይ የሚታየው በአጠቃላይ የርብርብ ይሄ እድል መልካም እድል ነው የሚል መልካም የሆነ አዎንታዊ አመለካከት አለ። ይሄ አሁን የመጣው ለውጥ መልካም ለውጥ ነው። እጅግ ብዙ መሰራት ያለባቸው የቤት ስራዎች አሉ። ከፊትም የተደቀኑ ትላልቅ የሚባሉ ተግዳሮቶች አሉ። እነሱም መቅረፍ የሚችል ስርዓተ መንግስት መገንባት፣ ተቋማትን ማደራጀት፣ በአጠቃላይ የሀገሪቱ ፖለቲካል ኢኮኖሚ የሚመራበትን የአመራር ስርዓት ተቋማትና ሰዎችን ማጠናከር ላይ ርብርብ የሚታይበት የኢኮኖሚ ነው የምመለከተው። አሁን ስለዚህ እንደው ዊዝ ኦል ሆነስቲ እናውራ ከተባለ አገግሟል የምንልበት ደረጃ ላይ በሙሉ አፋችን ደርሰናል ማለት አልችልም። ከነበርንበት የሄድናቸው እርምጃዎች አሉ። ተግዳሮቶቹ ግን ቀላል አይደለም። ኢኮኖሚውን ደግሞ አይቶ ማያውቀው አዳዲስ ተግዳሮቶቹም ከፊቱ አሉት። መሙላት ያለበት በየቀኑ ወደ ሶስት ሚሊየን የሚደርሱ ከቤታቸው የተፈናቀሉ በተለያዩ መጠለያ ቦታዎች ላይ ያሉ ሰዎችን ማደራጀት መጀመሪያ መመገብ፣ መሰረታዊ ፍላጎታቸውን ማሟላት ከዛ ደግሞ ወደ ቀያቸው ሊመለሱ የሚችሉበትን ሰላምና መረጋጋት መፍጠር እነሱን ማደራጀት የሚፈልግ ነው። ይሄ ኢኮኖሚ ምናልባት በታሪኩ አይቶት የማያውቀው ትልቅ ሾክ ነው። አሁንም ገና የፖለቲካ ስርዓቱ በሁለት እግሩ ረግጦ አገሪቷን በሁሉም ደረጃ መልኩ ማረጋጋትና ሰላም ማስፈን የደረሰበት ደረጃ ስላልደረሰ ከዘመን የሚመነቀው ሪስኮች አሁንም ፔንዲንግ ናቸው። አሉ ገና አቶ ጌታቸው እንደሚሉት አብይ ጠቅላይ ሚኒስትር መሆናቸው ለረዥም ጊዜ በተቃውሞ ለታወቀው ምጣኔ ሀብት የመጨረሻ እስትንፋስ ሰርቶበታል ባለ ሙያው እይታ አመራራቸው በህዝብ ዘንድ ያሉ ቅሬታዎች ለማዳመጥ ዝግጁነት ማሳየቱ ሌላው ተስፋን የጫረ ጉዳይ ሆኗል። ከመጀመሪያው የፓርላማ ንግግራቸው ጀምሮ በተከታታይ ባደረጓቸው ንግግሮች ለኢኮኖሚ በቂ የሚባል ትኩረት ሊሰጡት እንደሚችሉ ያመላከቱባቸው ንግግሮች የኢኮኖሚ ተዋናዮቹ ላይ ተስፋቸውን የበለጠ እንዲጠናከር አድርጓል። ከዛ ውጭ እንደተመለከት ነው፣ በዓመቱ መጀመሪያ አካባቢ እየዞሩ ከተለያዩ የህብረተሰብ ክፍሎች ጋር በተነጋገሩበት ጊዜ ከነጋዴ ማህበረሰብ ጋር የመነጋገር ሰዎችም ነበራቸው። ስለዚህ ነጋዴው ህብረተሰቡም አጋጥሟቸው የነበረውን ጫና ለመግለጽ እድሉን አግኝተው ነበረ። ስለዚህ እሱ ሌላ ተስፋቸውን የሚያጠናክር ነገር ነው። በቀጥታ ነጋዴዎች ዋና ዋና የሚባሉ ችግራቸውን ለይተው በኢትዮጵያ ቻምበር ኦፍ ኮመርስን ሴክቶራል አሶሲሽን በኩል ቀጥታ ጥያቄያቸውን ለጠቅላይ ሚኒስትር ቢሮ ሁላ እንዲያስገቡ የተደረገበት እና ለተወሰኑት መፍትሄ የተሰጠበት አቅጣጫ ተስፋውን የበለጠ ያጠናከረ ነበር ማለት እንችላለን። ከዛ ውጪ የመጣ ወደ ኮንክሪት ወደሆኑ አክሽኖች ከዛ ደግሞ የተወሰዱ ዘመቻዎች ነው። የመጀመሪያው እንደ ፖሊሲ አቅጣጫ የተቀመጠው ነገር መንግስት ለረጅም ጊዜ ረጅ ይዟቸው የነበረ ለግልባል ሀብት ክፍት ያልነበሩ ዘርፎችን ለግልባል ሀብቶች ክፍት እንደሚያደርግ የገለጸበት መግለጫ ነው። እሱ በብዙ የገበያ ተዋናዮች፣ የሀገር ውስጥም የውጭም ተዋናዮች በኩል በአብዛኛው መልካም የሆነ አቀባበልን ያገኘ ነበር የተወሰነ ጋት ስጋት በሀገር ውስጥ ባለሀብቶች በኩል የተስተዋለም ነበር። የቴሌኮም ዘርፉ የሀይል አቅርቦት ዘርፉ የባቡር ትራንስፖርት አገልግሎት ዘርፉ የመርከብና የእቃ ማጓጓዝ ዘርፉ ለግል ባለሀብቶች በተወሰነ መልኩም ለመክፈት ከዛ ውጭ በመንግስት እጅ የነበረው የተለያዩ ፋብሪካዎችንና ተቋማትን ለግል ባለሀብቶች ለማስተላለፍ የተወሰደው ኮሚትመንት ገዢው ፓርቲ ኢህአዴግ በዚህ አጭር ጊዜ ውስጥ ሊወስደው ይችላል ተብሎ አይታሰብ ብቻ ተደርጎ ለጠቅላይ ሚኒስትሩ ትልቅ የሆነ አዎንታዊ የሆነ ግብረ መልስ እንዲያገኙ ከህብረተሰብ ያስቻለ እርምጃ ነው ማለት እንችላል። በገበያው ፈርጣማ ጡንቻ በነበረው የብረታብረትና ኢንጂነሪንግ ኮርፖሬሽን ላይ የወሰዱት እርምጃ አቶ ጌታቸው መልካም ከሚሉት ጎራ ይመደባል። ኩባንያው ገበያ የማዛባት አቅም የነበረው የግሉ ዘርፍ ሊከውናቸው የሚችላቸውን ስራዎች በብቸኝነት የተቆጣጠረና በፖለቲካ ልሂቃኑ ጥበቃ የሚደረግለት ሆኖ ቆይቷል። የአብይ አስተዳደር የግል ዘርፉን ከውድድር የመግፋት አቅም የነበረውን ኩባንያ አመራሩን በመቀየርና የውስጥ አ አሰራሩን በማሻሻል በምጣኔ ሀብቱ ውስጥ የነበረው ሚና ቀይረዋል። ከኤርትራ ጋር ያደረጉት እርቅ በድንበር አካባቢዎች የሞተውን የንግድ እንቅስቃሴ አነቃቅቷል። ኢትዮጵያ የኤርትራን ወደቦች ልትጠቀም ትችላለች የሚል ተስፋም ሰጥቷል። የንግድ ሕጉን ጨምሮ የህግ ማዕቀፎችን መቀየርና ማሻሻል እንደዚሁም ተቋማትን መልሶ ማደራጀት ባለፈው አንድ አመት ውስጥ የታዩ ጥረቶች ናቸው። በተቋም ረገድም የተወሰዱ እርምጃዎች አሉ። ለምሳሌ የሚኒስትሪ ኦፍ ፋይናንስ እና ኢኮኖሚክ ኮኦፕሬሽን የነበረውን የውስጥ አስተዳደሩን እና ስትራክቸሩን ማሻሻል እና ሚኒስትሪ ኦፍ ፋይናንስ እንዲሆን አደረጉ። አመራርም ቀየሩ። የኢትዮጵያ የልማት ና የሪሰርች ኢንስቲትዩት የሚባለውን ከናሽናል ፕላኒንግ ኮሚሽን ከነበረው ጋር ደምረው የፕላኒንግ ዲቨሎፕመንት ኮሚሽን አደረጉት። በጠቅላይ ሚኒስትር ቢሮ ስር ራሱ የኢኮኖሚክ ፖሊሲ ዩኒቱንም ሪፎርም አድርገው አዳዲስና ወጣት ባለሙያዎችን በዛ ስር ለማድረግ ሞከሩ። ስለዚህ በአመራሩም ረገድ የተሻለ ነገር ለማድረግ ሙከራዎች አሉ። እንደ ፖለቲካው ሁሉ የኢትዮጵያ ምጣኔ ሀብት የሚመራበት ፍኖተ ካርታ ከወዴት አለ የሚል ጥያቄ በጠቅላይ ሚኒስትሩ ላይ ይነሳል። ኢህአዴግና የኢትዮጵያ መንግስት ላለፉት በርካታ አመታት የሚከተሉት የልማታዊ መንግስት ሞዴል እና የፖለቲካ ፍልስፍናው አብዮታዊ ዴሞክራሲ አንዳቸው ከሌላቸው የማይነጣጠሉ ሆኖ ቆይተዋል። ጠቅላይ ሚኒስትሩ ከዚሁ የግንባሩ አቋም ፈቀቅ የማለት ፍላጎት እንደሌላቸው መናገራቸውን የሚያስታውሱት አቶ ጌታቸው አስፋው ወደ ነጻ ገበያ የማዘን ሰላም በአዝማሚያ መኖሩንም ታዝበዋል። ይህ መንግስት የድሮ ኢህደግ ተቀጽላ እንጂ አዲስ መንግስት ስላልሆነ አዲስ የኢኮኖሚ ፕሮግራም ይዞ አልመጣም። ስለዚህ እሳቸውም ስልጣን ወዲያ እንደያዙ ልማታዊ መንግስት የሚለውን የድሮውን የኢህአዴግ አቅጣጫ ይዞ ነው እንጂ የሚጓዘው ነው ያሉት። ምናልባት አዲስ ምርጫ የዛሬ ምት ሲካሄድ ፕሮግራም ሌላ ቀርበው ሊቀርቡ ሊመጡ ይችሉ ይሆናል። ነገር ግን በዚህች የተቀረችውን የሁለት አመት ጊዜ ለመጨረስ ያህል ነው እንጂ ከጠቅላይ ሚኒስትር ኃይለ ማርያም ስልጣኑን የተረከቡት መሰረት አዲስ ፕሮግራም ነግፈው በአዲሱ ፕሮግራም መሰረት ሀገሪቱን በተለየ መንገድ ለመምራት አይደለም። ያም ሆነ ግን ወደ ሊበራላይዜሽን ለመሄድ አንዳንድ እንቅስቃሴዎች እንደሚደረጉ፣ ለምሳሌ ፋይናንሽል ማርኬት በሀያ ሀያ በዚች ሀገር ውስጥ ሊጀመር እንደሚችል ጥናት እየተደረገ የሚሆን የሚሉ ነገሮች አሉ። እነዚህ በሙሉ ግን ለእኛ ለኢኮኖሚስቶች ቁንጽ ምንድን አቶ ጌታቸው ትክለ ማርያም ኢትዮጵያን የወዘወዛት የሶስት ዓመታት ህዝባዊ ተቃውሞ በዋነኛነት ምጣኔ ሀብቷ በፍጥነት ለሚያድገው የህዝብ ቁጥር በቂና ተመጣጣኝ የስራ እድል መፍጠር ባለመቻሉ የተቀሰቀሰ እንደሆነ ያምናሉ። አቶ ጌታቸው መንግስት ለህብረተሰቡ አገልግሎት የሚያቀርብበት ጥራት ተደራሽነትና ፍጥነት የተጎተተና ኋላ ቀረ መሆኑ ህዝብ የበለጠ ተስፋ እንዲቆርጥ አድርጎታል ሲሉ ይናገራሉ። ይኸው ጉዳይ ኢትዮጵያውያንን በተለይም ወጣቶችን ለተቃውሞ አደባባይ አውጥቷቸዋል የሚሉት አቶ ጌታቸው ጠቅላይ ሚኒስትሩ ስልጣን ከያዙ በኋላም ለምጣኔ ሀብቱ ትኩረት ተሰጥቶታል የሚል እምነት የላቸውም። የምጣኔ ሀብት ባለሙያው የአገሪቱን ሰላምና የህብረተሰቡን ደህንነት ለማረጋገጥ ቅድሚያ መሰጠቱ አንገብጋቢ ጉዳይ መሆኑን ግን ተረድተዋል። አሁን በዚህ ሰዓት እኔንም ብትጠይቀኝ ቅድሚያ ትኩረት ሊሰጥ የሚገባው ነገር ብለህ ብትጠይቀኝ የምመልሰው የሀገሪቱን ሰላምና የህብረተሰቡን ደህንነት ማረጋገጥ ነው። ቢካ የሀገሪቱ ሰላምና ደህንነት ጥያቄው ከገባ መሰረታዊ የሆነ ኢኮኖሚ እንቅስቃሴ ማድረግ አይቻልም። ስለዚህ ትኩረት ማድረጋቸውን እገነዘባለሁ። ከምን እንደሚመነጭና አስፈላጊነቱ ግን በዛው መጠን ለረጅም ጊዜ ሲንከባለል የነበረ ሀገሪቷንም ወደ መፍረሳ ደረጃ የገፋት ትልቁ መሰረታዊ ችግር ከኢኮኖሚው የሚመነጭ ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።